የትራንስፓረንሲ ኢንተርናሽናል ሊቀመንበር ዩጌት ላቤል እና የድርጅቱ የዩናይት ስቴትስ ቅርንጫፍ ሊቀመንበር አላን ላርሰን ናቸው የ177ቱን ሀገሮች አመታዊ የሙስና ደረጃ የመረምረውን የዘንድሮውን ሪፖርት ያመለከተውን ጋዜጣዊ መግለጫ የሰጡት። ሙስና በከፋባቸው ሀገሮች የሰብአዊ መብት አያያዝም ያንን ያህል የከፋውን መስመር ይዛል ሲሉ የ2012ቱን አመታዊ የአገሮች ገጽታ በመግቢያቸው የቃኙት ካናዳዊቷ የድርጅቱ ሊቀመንበር ላቤል ያስረዳሉ። ከሳሐራ በስተ ደቡብ ከሚገኙ የአፍሪካ ሀገሮች ትልቋ የዩናይትድ ስቴትስ እርዳታ ተቀባይ የሆነችው ኢትዮጵያ ከቅርብ ዓመታት ወዲህ የሲቪል ማህበረሰብ ይዞታዋ እየተዳከመ መምጣቱን የሚናገሩ ተቺዎቿ በጸረ ሙስና ዘመቻውም ክፉኛ ወድቃለች ይላሉ። ለዚህም አንዱ ምክንያት የሙስናው ተዋናዮች በተለያየ ደረጃ የሚገኙ የመንግስት ባለስልጣናት ጭምር መሆናቸው ነው ሲሉ ይወነጅላሉ። ኢትዮጵያ የህዝቧን የኑሮ ደረጃ ለማሻሻል በእጅጉ ስጥር መቆይቷን ያመለከቱት ሊበል፣ ባለፉት ጥቂት ዓመታት የሚታየው ግን አሳሳቢ ሁኔታዎች ጎልተው መታየት የቀጠሉበት ነው ይላሉ። አይ ቲንክ ሞር ሪስንትሊ ዘር አር ሰም ከንሰርንስ ዘት ዘ ስፔስ ፎር ሲቪል ሶሳይቲ ኢዝ ቢይንግ ናሮውድ ኤንድ ዛት ኢዝ ናት ሄልዚ ከቅርብ ጊዜያት ወዲህ ሲቪል ማህበረሰቦች ያላቸው ስፍራ እየጠበበ መምጣቱ አንዳንድ አሳሳቢ ሁኔታዎችን ከስቷል። ያ ጤናማ አይደለም፣ ጥሩም አይደለም። መንግስት ያ አቀራረብ ለህዝቡም ሆነ ለመንግስት ጥሩ አለመሆኑን አጢኖ የተሻለ አቀራረብ መከተልን ይመርጣል ብዬ ተስፋ አደርጋለሁ። ስለሆነም ግልጽና የህዝቡን ድምጽ ያለማቀፍ የተሻለ አማራጭ አይደለም። አስተዋይ መንግስታት ለመረጋጋትም ጭምር የሚመርጡት ይሄን ሳይሆን የሚበጃቸውን ነው። ሙስና በዓለም ዙሪያ ለዲሞክራሲ ተቋማት አደጋ የሚደቅን መሆኑን ሙስና ለሚሰራ ምጣኔ ሀብት ህልውና አደጋ ደቃኝ መሆኑንና በመጨረሻም ለአገሮች ደህንነትና ጸጥታ አደጋ መሆኑን አሜሪካውያን ሊረዱ ይገባል ሲሉ ያስገነዘቡት የድርጅቱ የአሜሪካ ቅርንጫፍ ሊቀመንበር ላርሰን በበኩላቸው የመንግስታትን ተጠያቂነት ማረጋገጥና ሙስና መዋጋት የሁሉም ድርሻ መሆኑን ጠቁመዋል። ኢትዮጵያ በሀገሮች የሙስና ሰንጠረዥ ደረጃዋ ከቀደሙት አመታት በመጠኑ መሻሻሉን፣ ነገር ግን በተለይ የተዳከመውን የሲቪል ማህበረሰቦች የነጻነት ይዞት አስመልክቶ ብዙ ብዙ ስራ እንደሚጠብቃት ሊቀመንበሯ ይናገራሉ። በዘንድሮ የአለም አቀፍ የአገሮች የሙስና ሰንጠረዥ የኢትዮጵያ ደረጃ ከመቶ 77 አገሮች 113ኛ ነው። ስለዚህ መሻሻል የሚችልበት ስራ አለ ማለት ነው። ከተወሰኑ አመታት በፊት ከዚህም የባሰ ነበር። የሙስና አመላካች ደረጃዎች በአመታት ጊዜ ውስጥ መሻሻልን አሳይተዋል። ስለዚህም ኢትዮጵያ በተለይም የሲቪል ማህበረሰቦችን ይዞታ አስመልክቶ እየወሰደች ባለችው እርምጃ ሳቢያ ወደ ኋላ እንዳታፈገፍግ ማረጋገጥ አለባት። አድማጮች፣ በአመታዊ የሀገሮች የሙስና ሰንጠረዥ ደረጃና ሪፖርት ዝርዝሮች ዙሪያ በመጪው ፕሮግራሞቻችን በስፋት የምንዘግብ መሆኑን ከወዲሁ ለማስታወቅ እንወዳለን።